የአሜሪካ ድምፅ ነው በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችው የዛሬ ማክሰኞ ሚያዝያ 18 2014 ዓ ም ምሽት ዝግጅታችን ጀመረ። ታጣቂዎቻቸውን ከአፋር ሙሉ ለሙሉ ማስወጣታቸውን ትግራይን እያስተዳደሩ ያሉት ባለስልጣናት ቢያስታውቁም የፌዴራል መንግስትና የክልሉ ባለስልጣናት አስተባብለዋል። ከሳምንታት በፊት ጀምሮ የመውጣት ቅድም ስለነበረ ቀስ በቀስ ከሁሉም የአፋር ቦታዎች ወጥተ፣ ሙሉ በሙሉ የወጡት ከአንድ ወረዳ ረብቲ ከሚባል ቦታ ነው የወጡት። ከዛ ውጭ ግን በሌሎች ወረዳዎች አሁንም ለኮሪደሩ የጸጥታ ስጋት በሆኑ አካባቢዎች ሰፍሮ ይገኛሉ። የትግራይ የውጭ ግንኙነት ጽህፈት ቤት ከፍተኛ ባለስልጣን መሆናቸው የተነገረው ፕሮፌሰር ክንደያ ገብረ ህይወትና የኢትዮጵያ መንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊው ዶክተር ለገሰ ቱሉን የሰማችሁት ሙሉ ዘገባው በአብይ ርዕሳችን ይቀርባል። ሰላም። ጤና ይስጥልኝ። እንደምን አምሽታችኋል። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳያሸናፊና አሸናፊ ና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲሰራችን አበባየው ገበያውም አብረውናሉ። የምሽቱ ዋና አዘጋጅ ሰለሞን አባተ ነው። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ ቻቴ አማሪክ ላይ በቀጥታ መከታተል ትችላላችሁ ዝግጅታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል እኛም አብረናችሁ እንቆያለን እናንተም አብራችሁን ሁኑ አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ ጤና ይስጥልኝ እንደምናመሻችሁ አድማጮች የምሽቱን ዜና የማሰማችሁ ቆንጅ ይታየ ነኝ ባለፈው ሳምንት መጨረሻ በሱዳን ምዕራብ ዳርፉር ግዛት ተዘዋውረው በሚኖሩ አረቦችና በአካባቢው አርሶ አደሮች መካከል ተካሂዶ ከሁለት መቶ በላይ ሰዎች የተገደሉበት ግጭት ወደ ከፍለ ግዛቷ ዋና ከተማ አልገኒና ተዛምቷል። ግጭቱ መባባሱን የተባበሩት መንግስታት ድርጅት አውግዟል። ብጥብጡ የተቀሰቀሰው ኪሪንካ በምትባል ከተማ አቅራቢያ የሁለት አረቦች አስከሬኖች ከተገኙ በኋላ ነው። በዘገባዎች መሰረት ግጭቱን ተከትሎ 201 አስከሬኖች በየጎዳናው ላይ ተገኝተዋል። ቁጥሩ ማሻቀቡ እንደማይቀር ነው የምዕራብ ዳርፎር ሰብአዊ እርዳታ ባለስልጣን የገለጹት። ብዛት ያላቸው ነዋሪዎች ቤታቸው ውስጥ እንዳሉ ተገለዋል ብለዋል ባለስልጣኑ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ግጭቱን አጥብቀው አውግዘዋል። ማሊ ውስጥ የሚንቀሳቀስ አንድ ጽንፈኛ ቡድን ሩሲያዊ ቅጥር ተዋጊ አግቻለሁ ሲል ተናገረ። ከአልቃይዳ ጋር ግንኙነት ያለው የማሊው ጽንፈኛ ቡድን የሩሲያው ቫግነር ግሩፕ ቅጥረኛ ተዋጊ ይዣለሁ ነው ያለው። ቡድኑ በአረብኛ ባወጣው መግለጫ ወንጀለኛ ሲል የጠራውን አንድ ሩሲያዊ ተዋጊ ይዣለሁ ያለ ሲሆን፣ በፈረንሳይኛ መግለጫው ደግሞ ከአንድ በላይ ሩሲያዊ ተዋጊ ይዘናል ብሏል። የቫግነር ተዋጊዎች ማሊ ሞራ መንደር ውስጥ ጥቃት ከፍተው በመቶዎች የተቆጠሩ ሰዎች ገለዋል ሲልም ቡድኑ ከሷል። የማሊ መንግስት በሊቢያ፣ ሶሪያና ማዕከላዊ አፍሪካ ሪፐብሊክ ጨምሮ በተለያዩ ሀገሮች ሩሲያውያን ቅጥር ተዋጊዎችን ካሰማራው የግል የሩሲያ ወታደራዊ ኩባንያ ጋር ግንኙነት ያለው መሆኑን በርካታ ሀገሮች ገልጸው ያወገዙ ሲሆን የማሊ መንግስት ግን ግንኙነቴ ከሩሲያውያን አሰልጣኞች ጋር ብቻ ነው በማለት ሲያስተባብል ቆይቷል። የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ የደቡብ አፍሪካ አቻቸውን አነጋግረዋል። የዋይት ሀውስ የብሔራዊ ጸጥታ አማካሪው ጄክ ሰለቨን እና የደቡብ አፍሪካ የብሔራዊ ጸጥታ አማካሪ ሲድኒ ሙፋማዲን ትናንት ሰኞ መነጋገራቸውን ከዋይት ሀውስ ቤተ መንግስት የወጣው መግለጫ አመልክቷል። ፕሬዚደንት ጆ ባይደን እና ፕሬዚደንት ስርል ራማፎሳ የሀገሮቻቸውን ግንኙነት ለማጠናከር ያላቸውን ቁርጠኝነት ሚስተር ሰለቨን እና ሚስተር ሙፋማዲ በድጋሚ ማረጋገጣቸውን መግለጫው አያይዞ አመልክቷል። በቅርቡ በኳዙሉ ናታል ክፍለ ግዛት በደረሰው ህይወት ያጠፋ የጎርፍ አደጋ ለተጎዳው የደቡብ አፍሪቃ ህዝብና መንግስት ዩናይትድ ስቴትስ ድጋፍ እንደምትሰጥ ሰለቫን ቃል ገብተውላቸዋል። የዩክሬንን ቀውስ በሚመለከት ዩናይትድ ስቴትስ ከደቡብ አፍሪካ ጋር በቅርበት ለመስራት ዝግጁነቷን እንደምትቀጥልም አጽንዖት ሰጥተው ገልጸውላቸዋል። በተጨማሪም በንግድ በጤና ጥበቃ ስርዓትና ደህንነት እንዲሁም በአየር ንብረት ለውጥ ዘርፎች አጋርነታችንን ለማጎልበት እንዲሁም ደቡብ አፍሪካ በምታደርጋቸው ጸረ ሽብርተኛና በክልላዊ ጸጥታ ረገድ በምታደርገው ጥረት ዩናይትድ ስቴትስ ድጋፍ መስጠቷን ትቀጥላለች ሲሉ የብሔራዊ ጸጥታ አማካሪው ጄክ ሰለቫን አረጋግጠውላቸዋል። የሩሲያ የዩክሬን ወረራ በአስቸኳይ መቆም እንዳለበት ያሰመሩበት ሚስተር ሰለቫን እና የደቡብ አፍሪካ አቻቸው ሲድኒ ሙፋማዲ ወረራው በአፍሪካ የአቅርቦት ሰንሰለት የሸቀጥ ዋጋና የምግብ ዋስትና ላይ ያደረሰውን ጉዳት በሚመለከት የመፍትሄ ሀሳቦችን እንደተለዋወጡ መግለጫው አመልክቷል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ዩክሬንም የሚመለከት ወታደራዊ ጉባኤ በማስተናገድ ላይ ነች። የሩሲያ ፕሬዚደንት ቭላዲሚር ፑቲን ዓለም በጠቅላላ እንደዚህ በፍጥነትና በእርግጠኝነት ከዩክሬን ጎን ይቆማል ብለው ፈጽሞ አልጠበቁም ሲሉ የዩናይትድ ስቴትስ የመከላከያ ሚኒስትር ተናግረዋል። የመከላከያ ሚኒስትሩ ሎይድ ኦስተን ይህን የተናገሩት ለዩክሬን የሚደረገውን የጸጥታ ድጋፍ ለማቀናጀት ዩናይትድ ስቴትስ ጀርመን ላይ በጠራችው ጉባኤ መክፈቻ ላይ ነው። ሎይድ ኦስተን ብራምሽታይን የአየር ኃይል ሰፈር ከአርባ የሚበልጡ ሀገሮች በተካፈሉበት ጉባኤ መክፈቻ ንግግራቸው የጉባኤው ዓላማ ዩክሬን ሩሲያ በከፈተችባት ኢፍትሐዊ ወረራ እንድታሸንፍና በመቀጠልም የነገውን ፈተና እንድትወጣ ለማስቻል ነው ብለዋል። ጉባኤው የተጠራው የዩናይትድ ስቴትስ የመከላከያ ሚኒስትር ኦስተን እና የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በኪቭ ያደረጉትን ጉብኝት ተከትሎ ነው። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ኔቶ በተዘዋዋሪ ከሩሲያ ጋር ጦርነት ገጥሟል ብለው ግጭቱ ወደ ሶስተኛ የዓለም ጦርነት ሊያመራ ይችላል ሲሉ ተናግረዋል። ይህንኑ ተከትሎ የዩክሬን የውጭ ጉዳይ ሚኒስትር ዲሚትሮ ኩሌይባ በበኩላቸው በትዊተር ገጻቸው ባወጡት ጽሑፍ ሩሲያ ዓለም ዩክሬንን እንዳይደግፍ የማስፈራራት ተስፋዋ አክትሞባታል፣ ብለዋል። የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ዛሬ ሞስኮ ላይ ከውጭ ጉዳይ ሚኒስትሩ ላቭሮቭ ጋር ውይይታቸውን ሲጀምሩ በሰጡት ቃል ሩሲያና ዩናይትድ ስቴትስ ዩክሬን ውስጥ እየሆነ ያለውን በተለያየ መንገድ የሚተረጉሙት ሆኖ ሳለ ያም ቢሆን ጦርነቱ በአፋጣኝ እንዲቆምና የህዝብ ስቃይ እንዲያበቃ አሁንም ቢሆን ትርጉም ያለው ንግግር ማድረግ ይቻላል ብለዋል። ዋና ጸሐፊው ከፕሬዝደንት ፑቲንም ጋር ይነጋገራሉ ተብሏል። ኢራን በተቋረጠው የቪየናው ድርድር አስቸኳይ ስብሰባ እንዲጠራ ጠየቀች። የተሰናከለውን የኒውክሌር መርሃ ግብሯን የሚመለከተውን ውል ለማንሰራራት እንዲቻል ቪየና ላይ ሲካሄድ በቆየው ንግግር በተቻለ ፍጥነት አዲስ ስብሰባ እንዲጠራ ነው ኢራን የጠየቀችው። ከአንድ ዓመት በፊት ቪየና ላይ የተጀመረው ንግግር ዩናይትድ ስቴትስ ወደ ስምምነቱ በመመለስ ማዕቀቦቹን እንድታነሳና ኢራንም በውሉ የገባችውን ቃል እንድታከብር ለማድረግ የታለመ ነው። ይህ በእንዲህ እንዳለ ኢራን ከክልሉ ተቀናቃኟ ከሳውዲ አረቢያ ጋር ያካሄደችው ንግግር ተስፋ ሰጪ ነበር ስትል አድናቆት ሰጥታለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ሳኢድ ሀቲብ ዛዴ እንዲህ ብለዋል። ኮፍትጓሩ በቾሎ ቡት አዎንታዊ ውይይት ነበር። በታሰቡት ማዕቀፎች ዙሪያ በደንብ ትኩረት ተሰጥቶ ውይይት ተደርጓል። በከፍተኛ የፖለቲካ ባለስልጣናት ደረጃ ውይይት ቢደረግበት በተለያዩ ዘርፎች ፈጣን እርምጃ ለማስመዝገብ ይችላል ብለን እንገምታለን። ዲፕሎማሲያዊ ግንኙነታቸውን እንደ አውሮፓውያን አቆጣጠር በ2016 ያቋረጡት ቴህራንና ሪያድ ባለፈው ዓመት ኢራቅ ላይ አራት ዙር ንግግር ማካሄዳቸው ሲታወስ አምስተኛውን ባለፈው ሐሙስ አካሂደዋል። የሰሜን ኮሪያ መሪ ኪም ጆንግ ኡን የሀገራቸውን የኒውክሌር ኃይል በተቻለን ፍጥነት እናጠናክረዋለን ሲሉ ተናገሩ። ኡን ይህን ያሉት የፒዮንግያንግን ከምንጊዜውም ብዛት ያለው ሚሳይል በማሳየት ትናንት ሌሊት ላይ በተካሄደ ወታደራዊ ትዕይንት ላይ መሆኑ ታውቋል። የትላልቅ የጦር መሳሪያዎች ሙከራዎችን በብዛት በማካሄድ በአካባቢው ውጥረቱን እያባባሱ ያሉት የሰሜን ኮሪያው መሪ በወታደራዊ ትዕይንቱ ላይ ባደረጉት ንግግር ሰሜን ኮሪያን በጦር ገጥማለሁ የሚል ሀገር ይወድማል ማለታቸው ተጠቅሷል። በመጨረሻም በቻይና መዲና ቤጂንግ የኮቪድ-19 ምርመራ ዘመቻ ተጀምሯል። ከ21 ሚሊዮኑ የከተማይቱ ነዋሪዎች የሚበዙት የሚመረመሩ ሲሆን ከተማይቱ እንደ ሻንግሃይ ሁሉ በጥብቅ ልትዘጋ ነው የሚል ፍርሃት ተቀስቅሷል። ባለፈው ሳምንት አስር ታዳጊ ተማሪዎች ኮሮና ቫይረስ ከተገኘባቸው በኋላ ከትናንት ጀምረው ነዋሪዎች ከተማይቱ መዘጋቷ ነው በሚል ፍርሃት በየገበያው መሯሯጥ ጀምረዋል። በመዲናይቱ እስካሁን በኮሮና ቫይረስ መያዛቸው የተረጋገጠው ሰባ ሰዎች ብቻ መሆናቸው ተነግረዋል። ሻንግሃይ ደግሞ ዛሬ ከ10 ሺ በላይ ተያዦች መገኘታቸውንና ቢያንስ 15 ሰዎች በበሽታው ሳቢያ መሞታቸውን አስታውቃለች። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ ያበቃል። ከቀሪዎቹ ዝግጅቶቻችን ጋር መልካም <mul> ቆይታ <mul> የታየን ለዜናዎቹ እናመሰግናለን። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት ሚያዝያ 18 2014 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ ራዲዮ እየተከታተላችሁት ያላችሁት። የወለድ መጠን እና የማበደሪያ የወለድ መጠን በከፍተኛ ደረጃ ከገበያ ጋር የማይሄዱ ስለሆነ በከፍተኛ ደረጃ ተጽዕኖ አሳድረዋል ምርትና ምርታማነት ላይ። የሰማችኋቸው በኢትዮጵያ የኢኮኖሚ ባለሙያዎች ማህበር የምርምርና ፖሊሲ ትንተና ዳይሬክተር እንዲሁም የምጣኔ ሀብት ተመራማሪ የሆኑትን ዶክተር ደግዬ ጎሹን ነው። በሁለተኛው አጋማሽ በሚኖረን የንግድና ምጣኔ ሀብት ዝግጅታችን ይመለሳሉ። ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በፌስቡክ በቀጥታ እየተላለፈ ይገኛል። እንድትከታተሉን በድጋሚ እንጋብዛለን። አሁን ወደ ቀዳሚው ለአብይ ርዕስ ዘገባችን እናልፋለን። ኃይሎቻቸውን ከአፋር ክልል ሙሉ በሙሉ ማስወጣታቸውን ትግራይን እያስተዳደሩ ያሉት ባለስልጣናት አስታውቀዋል። የክልሉ የውጭ ግንኙነት ጽህፈት ቤት ከፍተኛ ባለስልጣን እንደሆኑ የተነገረውን ፕሮፌሰር ክንደያ ገብረ ህይወትን ያነጋገረው ሙሉ ሙልጌታ ጽብሀ ከመቀሌ ተከታዩ ልኳል። ካለፈው ጥር ወር ጀምሮ የትግራይ ኃይሎች ተቆጣጥረውት ከነበረ የአፋር ክልል ወረዳዎች ለቀው መውጣታቸውን ነው የትግራይ ክልል የውጭ ግንኙነት ጽህፈት ቤት ከፍተኛ አመራር ፕሮፌሰር ክንዳያ ገብረ ህይወት የገለጹት። አሁን በቅርቡ የትግራይ ሰራዊት ከአፋር ወጥቷል። ያው እንግዲህ ሰራዊት ሲወጣ በአንድ ቀን አይደል የሚወጣው። ከሳምንታት በፊት ጀምሮ የመውጣት ቅድም ስለነበረን ቀስ በቀስ ከሁሉም የአፋር ቦታዎች ወጥቷል ሰራዊታችን። በመቀለ ከተማ አቅራቢያ ትንኮሳ ይፈጸም ስለነበረ ነው ቦታዎቹን ይዘነው የነበር ነው ብለዋል ከፍተኛ አመራሩም። ስለዚህ ከመጀመሪያውም ወደ አፋርም ወደ አማራም ወደ ሌሎች ቦታዎች እንሄድበት ምክንያት ግልጽ ነው። ትግራይ በጸጥታ ችግር ላይ የሚያስገባ ሁኔታ ካለ እንሄዳለን ብለናል። ለዚህ በዛ መልክ ነው ወደ አፋር የኤርትራ ሰራዊት የሚደገፉ የአወል አርባ ሚሊሻዎች እዚህ ቀይ ባህር ታጣቂ የሚባሉ አፋሮች እየመጡ ሲተኩስ ነበረ ወደ መቀለ። ስለዚህ እነሱን የመጥረግ ሁኔታ አሳክተናል። ካሳካን በኋላ አፋር ላይ የምንቆይበት ምንም ምክንያት የለም። አሁንም ከወጣን በኋላ ተመልሶ ችግር ይፈጥራለን የሚል አካላት ካሉ ያው የትግራይ ሰራዊት እንደገና ተመጣጣኝ እርምጃን ይወስዳሉ። ሰብአዊ ድጋፍ ወደ ክልሉ በተሟላ መንገድ እንዲገባ ከአጎራባች ክልል የህወሀት ታጣቂዎች ይውጡ ሲል የኢትዮጵያ መንግስት ሲገልጽ ነበር። እንዲሁም የአሜሪካ መንግስት የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በመግለጫቸው የትግራይ ኃይሎች ከኤረብቲ መውጣታቸው በበጎ እንደሚያዩት እንዲሁም ተጨማሪ ከቀሩት የአፋር አካባቢዎች እንዲወጡ ጠይቀው ነበር። በጥያቄው መሰረት ነው የወጣችሁ ወይ ተብለው የተጠየቁት ፕሮፌሰር ክንደያም ሰብአዊ እርዳታና ፖለቲካ ጉዳዮች መለያየት አለባቸው። ለዛም እኮ እኛ ዲሰምበር 19 ነው ለሰላም ጥሪ ያቀረበ ከአራት ወር በፊት ማለት ነው። ስለዚህ ከዛ በኋላም የተለያዩ ቦታዎች ከአማራ ከሌሎች ቦታዎችም ስንለቀም ከአሜሪካኖች ምክረ ሀሳብ ነው ማለት አንዳንዴ ያው እነዛ እንደዚህ እያሉ እያስቸገሩ ስለሆነ እናንተም ለህዝባቸው ስትሉ አንዳንድ ቦታዎች ብትለቁ ተብሎ እኮ መጀመሪያ ከኤሬፕቲም እኮ ለቀናል። የማስተላለፊያ መንገድም ስላለ የኛ ሀሳብም እኮ ያውቃሉ። ከመጀመሪያውም በአንድ ወር ውስጥ ስታገር እያደረግ ሰራዊታችን እንደሚወጣ ይታወቃል። የውጭ መንግስታትም ያውቃሉ። እና ያን አጽንኦት ለመስጠት ካልሆነ በስተቀር የትግራይ ሰራዊት በራሱ እቅድ የሚንቀሳቀስ ነው። በቅርብ ቀናት ስለገቡ የሰብአዊ እርዳታ የጫኑት ተሽከርካሪዎችም ተከታዩ ብለዋል። በቅርብ ወደ ሰባ አራት መኪኖች መንገድ ላይ ወደ ሶስት ካሚዮን ተበላሽተው ነበር፣ ተጠግነውም እነሱም ገብተው ሊሆን ይችላሉ። እንግዲህ ይሄ የምናወራ ያለ ነው። ከአራት ወር በላይ በቅርቡ ሰባ አራት ከዛ በፊት ወደ ሰማንያ ስድስት አካባቢ በጣም ጥቂት የገቡ መኪኖች ናቸው። ይሄ ካለው ችግር አንጻር ይሄ ነው የሚባል ቁጥር አይደለም። የእኛ አሁን እንግዲህ ሲሉ የተነበሩት መንገዶች ክፍት ናቸው። አሁን ዋናው ትኩሮት የዓለምም ትኩሮት መሆን ያለበት ቁጥር ላይ አይደለም መሆን ያለበት የሚያስፈልገው እርዳታ ለሚያስፈልጋቸው ወገኖቻችን ሳይቆራረጥ እርዳታ አይደርሳል አይደርስም ነው። ስለዚህ ዋናው ነገር መሆን ያለበት ሀያ ሰላሳ አርባ ወይ መቶ እየቆጠሩ ሳይሆን፣ ይታወቃል ምን ያህል እንደሚያስፈልግ ራሳቸው የዩኤን ያስቀምጡት። ያም ሐምሌ አካባቢ የተገመተ ማለት መቶ በቀን ሲባል ነው። ስለዚህ ባክሎግ ደግሞ መአት ባክሎግ አለ። መሀል ላይ ባለመምጣቱ ደግሞ ችግሮች የተባባሰበት ሁኔታ አለ። ስለዚህ ይህን ግምት ያስገባ ያልተቆራረጠ ደሃብ ሊገባ ነው እኛ ኤክስፔክት የምናደርገው ብዙ ቁጥሩን እዚህ ገባ የሚባል አይደለም ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም ይህ በእንዲህ እንዳለ የህወሀት ታጣቂዎች አፋር ውስጥ ይዘዋቸው ከቆዩ አካባቢዎች ሙሉ በሙሉ አልወጡም ሲሉ የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊው ዶክተር ለገሰ ቱሉና የአፋር ባለስልጣናት ገልጸዋል። የሮይተርስን ዘገባና ከመንግስቱ ቃል አቀባይ ጋር የተደረገውን ቃለ ምልልስ አቀናጅቶ መስፍን አራጌ ተከታዩን ከደሴ ልኳል። የህወሀት ቃል አቀባይ ጌታቸው ረዳን ዋቢ ያደረገው ሮይተርስ ኃይሎቹ ተቆጣጥሯቸው ከነበሩት የአፋር አካባቢዎች ሙሉ በሙሉ መልቀቃቸውን ዘግበዋል። መልቀቃችን በመጨረሻም በረሃብ እየተጠቃች ወዳለችው ትግራይና እርዳታ ለሚሹ ነዋሪዎቿ የምግብ ተራድኦ በአስቸኳይ እንዲደርስ ያስችላል ማለታቸውን ጠቅሷል። ሮይተርስ ለአሜሪካ ድምፅ አስተያየታቸውን የሰጡት የኢትዮጵያ መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ግን የህወሀት ኃይሎች ተቆጣጥሯቸው ከነበሩት የአፋር አካባቢዎች ሙሉ በሙሉ ወጥተዋል የሚለውን መግለጫ አይቀበሉትም። እነሱ ያወጡትን መግለጫ አላየሁም፣ ግን እንደዛ ብሎ ከሆነ ውሸት ነው። ሙሉ በሙሉ የወጡት ከአንድ ወረዳ ነው፣ ረብቲ ከሚባል ቦታ ነው የወጡት። ከዛ ውጭ ግን በሌሎች ወረዳዎች አሁንም ለኮሪደሩ የጸጥታ ስጋት በሆኑ አካባቢዎች ሰቁሮ ይገኛሉ። ስለዚህ ወተናል የሚለው ነገር የቦታ መቀየር ካልሆነ በቀር ከአፋር ክልል ሙሉ በሙሉ ጠቅልሎ አልወጡም። በተለይ ወደ ትግራይ ክልል እርዳታ እንዳይደርስ ሆን ተብሎ ተጽዕኖ ተደርጎብናል የሚል ወቀሳና ክስ ያቀርባሉ። ከአፋር ማህበረሰብና አስተዳደር የቀረበው ሀሳብ ትክክል ነው። ምክንያቱም በአካባቢው ላይ የኢትዮጵያ መከላከያ ሰራዊት የለም ያለው የአፋር ሚሊሻ ነው። ይሄ ደግሞ በዋነኛነት በአካባቢ የሚኖር ሰው ነው። በራሱ ግዛት፣ በራሱ ክልል የሚኖር የጸጥታ አካል ነው። ያም መንገድ እየዘጉ ያሉት በዋነኛነት የአሸባሪው ቡድን ነው እና ይሄ ሀይል በዋነኛነት እና ባህላል ከዛም አለፍ ባሉት እዚህ ወደዛም ወደዚህኛውም ቀረብ ባሉት ወረዳዎች ላይ እስካሁን ድረስ አሉ እና ሆን ተብሎ ነው ተጽዕኖ ያደረግብን የሚለው መንገዱ ነሱ ዘግቶ እንዴት ነው ወን ተብሎ የሚደረገው? ሮይተርስ አስተያየታቸውን ሰጡኝ ያላቸው የአፋር ክልል ፖሊስ ኮሚሽነር አህመድ ሐሪፍም የህወሀት ኃይሎች ከአብዓላ ከተማ ቢወጡም አሁንም ሶስት አካባቢዎችን ተቆጣጥረው እንደሚገኙ መናገራቸውን ይፋ አድርጓል። ኮሚሽነሩ አብዓላን ከመቀሌ የሚያገናኘው ዋናው አውራ ጎዳና ጭምር አሁንም በህወሀት ታጣቂዎች ቁጥጥር ስር እንደሚገኝ መግለጻቸውን አክሎ አብራርቷል። በሌላ በኩል ኃይሎቹ ሙሉ ሙሉ ከያዟቸው የአፋር አካባቢዎች መልቀቅ ካልቻሉ ይላሉ ሚኒስትር ዶክተር ለገሰ በተፈለገው መጠን እርዳታውን ወደ ትግራይ ለማድረስ እንቅፋት ይፈጥራል። በኢትዮጵያ መንግስት በኩል ምንም አይነት የተገደበ እርዳታ አቅርቦት እንዳይኖር ከየትኛውም አይነት ግጭት ነፃ ሆናለሁ ወይም ደግሞ ግጭቶቹን አቆማለሁ ብሎ የኢትዮጵያ መንግስት አሳውቋል። እርዳታ ሰጪ ተቋማት ማቅረብ የሚችሉትን የትኛውንም ያህል በአየርም በየብስም እንዲያቀርቡ ወስኗል መወሰን ብቻ ሳይሆን ለዚህ ምቹ ሁኔታዎችን እየፈጠረ ነው። ከአፋር ማህበረሰብ ጋር በመወያየት ከክልሉም ጋር በመነጋገር መንገዱ ለእርዳታ እንዲከፈት ተደርጓል። ነገር ግን የተፈናቀሉ ወገኖች አሉ። ከአፋር ወረዳዎች እነሱ አሁን የትግራይ ታጣቂ በቁጥጥር ስር ያደረጋቸው አካባቢዎች በሙሉ በሁለት መቶ ሺዎች የሚቆጠሩ ክልሉና የአገሪቱ ዜጎች ተፈናቅሏል። እነዚያ ዜጎች ደግሞ ወደ አካባቢያቸው መመለስ ይፈልጋሉ። ሁለተኛ እነሱ የያዟቸው ኪስ ቦታዎች አሉ። እነዚህ ኪስ ቦታዎች የሚኖሩ የአፋር ማህበረሰብ ዜጎች ችን እርዳታ እያገኙ አይደለም። በዚህ ግጭት ይፈጠራሉ ማለት ነው። ከትግራይ ታጣቂ ያህል እና ከአፋር ምሻ ጋር ግጭቶች ይፈጠራሉ እና እርዳታው በተፈላጊ ሁኔታ እንዳሄድ ይሄ እንቅፋት ሆኗል። ስለዚህ መሆን ያለበት ሙሉ በሙሉ ለቀናል ካሉ መንገዱ የሚሄድበት የአባላን የኮኖባን ሌሎችም እነሱ የያዟቸው አካባቢዎች ሙሉ በሙሉ ነፃ ነው መሆን ያለበት በአንጻሩ የትግራይ ኃይሎች በቂ የእርዳታ ምግብ በምክንያታዊ የጊዜ ሰሌዳ እስከቀረበ ድረስ የጦርነት ማቆሙን ስም ምነት እንደሚያከብሩ መናገራቸውን ሮይተርስ አስነብቧል። የዜና ጣቢያው አያይዞም የመንግስታቱ ማህበር በየቀኑ እርዳታ የጫኑ 100 ተሽከርካሪዎችን ወደ ትግራይ ማስገባት ቢኖርበትም የዛሬ ወር ገደማ ተደረሰ ካለው የተኩስ አቁም ስምምነት ወዲህ 144 ተሽከርካሪዎች ናቸው የገቡት። ይህ እንዲሆን ምክንያት ሆኗል ያለውን ቢሮክራሲና የደህንነት ስጋት የተባበሩት መንግስታት መውቀሱን አስታውሷል። ዘገባው ለችግሩ መንስኤ ናቸው ያሏቸውን የህወሓት ኃይሎች ተጠያቂ የሚያደርጉት ሚኒስትር ዶክተር ለገሰ ግን ኃይሎቹ የዓለም አቀፉን ማህበረሰብ ትኩረት በተዛባ መረጃ ለመሳብ ሆን ብለው እያቀነባበሩት ነው በማለት ይከሳሉ። ለጦርነት እየተዘጋጁ እንዴት ነው እንደዚህ? ለሰላም ህብረተሰቡ የምግብ እርዳታ ይድረስ ብለናል ብሎ ሪፖርትም ሊያደርጉ የሚችሉት የኢትዮጵያ መንግስት ይሄ አያዋጣም። ለህዝቡ የሚያዋጣው ሰላም ነው። ህዝቡ ተረጋግቶ ሰላም አግኝቶ መኖር አለበት። መጪው ጊዜውም ክረምት ነው። ህዝቡ ማረስ አለበት። እርዳታ ብቻ ለምኖ መኖር አይችልም። ረጂዎችም ሁሉ ጊዜ ሊረዱ አይችሉም። ስለዚህ ህዝቡ ሰላም አግኝቶ ማረስ አለበት፣ መዝራት መቻል አለበት። ለዚህ ደግሞ የግጭት ቀጠናዎች ነፃ መሆን አለባቸው። እንደ ሚኒስትሩ ገለጻ እርዳታውን የሚያሰራጩትም ሆነ ሌሎች ዓለም አቀፍ ማህበረሰብ በአካባቢው ያለውን እውነታ እንዲገነዘቡ ለማድረግ ጥረት እየተደረገ ነው። ለምሳሌ ወደ ሰባ አራት የእርዳታ መኪናዎች ነው ሲሄዱ የአለም አቀፉ ማህበረሰብ ስቲል እነዚህ ቦታዎች የተለቀቁ ስላልሆነ ጫና መደረግ አለበት። እርዳታ ጭነው የገቡ መኪኖች ተመልሶ መምጣት አለባቸው እያልን እያሳወቅን ነው። ስለዚህ የአለም አቀፉ ማህበረሰብም በዚህ ብዥታ የለውም። የአሜሪካ ድምጽ ተለቀዋል ስለተባሉት የአፋር አካባቢዎች ለማረጋገጥ ያደረገው ጥረት ለጊዜው በስልክ መስመር አለመስራት ምክንያት ባይሳካለትም፣ በዋናው ከተማ ሰመር አካባቢ ኗሪነን ያሉ አስተያየት ሰጪዎች ግን አሁንም የህወሀት ኃይሎች ተቆጣጠራቸዋል በተባሉ የአፋር አካባቢዎች በተለይ ይህም ክልሉን ከትግራይ በሚያዋስኑ ድንበሮችና ዋና መንገዶች ዙሪያ የተኩስ ልውውጥ እንደሚሰማ ጠቁመዋል። ለ16 ወራት ገደማ ዘልቋል በተባለው ጦርነት በበርካታ ሺዎች የሚቆጠሩ ሰዎች ለሞትና ለአካል ጉዳት መዳረጋቸውን፣ ለጾታዊ ጥቃትና ሰብአዊ ጥሰት መጋለጣቸውን፣ ሚሊዮኖች ከቤት ንብረታቸው መፈናቀላቸውን፣ ተቋማት መውደማቸውንና መዘረፋቸውን ከተሞች መሰረተ ልማቶቻቸው ከጥቅም ውጭ መሆናቸውን በተለያዩ ጊዜያት የተደረጉ ጥናቶች ማመልከታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አድማጮች፣ አሁን በደረሰን ዜና በዛሬ ዕለት በጄኔቭ የተሰበሰቡ ዓለም አቀፍ የረድኤት ድርጅቶች በምስራቅ አፍሪካ 15 ሚሊዮን ሰዎችን ተጠቂ አድርጓል በተባለው ድርቅ ከፍተኛ የምግብ እጥረት ለገጠማቸው የኢትዮጵያ ኬንያና ሶማሊያ ተጎጂዎች 14 ቢሊዮን ዶላር ለመለገስ ቃል መግባታቸውን አስታውቀዋል። በ በ40 ዓመት ውስጥ ከፍተኛው ነው የተባለው በዚሁ ድርቅ የተጎዱትን የመርዳቱ ቃል የተገባው ዛሬ ጄኔቭ ላይ በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ ወይም ኦቻ የአውሮፓ ህብረት የመከላከልና የሰብአዊ እርዳታ ድርጅትና ከሶማሊያ ኬንያና ኢትዮጵያ ከፍተኛ የመንግስት ተወካዮች በተገኙበት በተደረገ ምክክር መሆኑ ተገልጿል። እርዳታው ሰብአዊ ድርጅቶቹ አስቸኳይ የምግብ እርዳታ የጥሬ ገንዘብና የጤና እንክብካቤን ጨምሮ በድርቆ የተጎዱ ከብቶችንም ህይወት ለማቆየት መድኃኒትና የምግብ መኖ እንደሚያቀርቡበት ተነግሯል። በእስካሁኑ ድርቅ አንድ ሚሊዮን ሰዎች አካባቢያቸውን ለቀው ሲሰደዱ ወደ ሶስት ሚሊዮን የሚደርሱ ከብቶች መሞታቸውም ተመልክቷል። አድማጮች እየተከታተላችሁት ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባችንን ነበር። የትንታኔው መጽሄት ይቀጥላል። የኢትዮጵያ የዩናይትድ ስቴትስ ጉዳይ አስፈጻሚ አምባሳደር ትሬሲ ጄኮብሰን ከሶማሌ ክልል ባለስልጣናት ጋር ለመነጋገር ጎዴ ይገኛሉ። አምባሳደሯ በዩናይትድ ስቴትስ የሚደገፉ ተቋማትንም ጎብኝተዋል። ከአምባሳደር ጄኮብሰን ጋር የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ የዩኤስኤድ የኢትዮጵያ ልዑክ ምክትል ዳይሬክተር አዳም ሽምዲትም አብሯቸው ሄደዋል። ወደዚያ አብሮ የተጓዘው ገልሞ ዳዊት የአምባሳደር ጄኮብሰንንና የአዳም ሽምዲት ን ጉብኝት እየተከታተለ ይገኛል። አሉላ ከበደ ከጥቂት ደቂቃዎች በፊት በስልክ አግኝቶት አጭር ቃለ ምልልስ አድርገዋል። ቀጥሎ ይቀርቧል። ሰላም ገልሞ፣ እንደምናመሸ እንደምን አለ አሉላቸው። ደህና ነኝ፣ አመሰግናለሁ ገልሞ። በኢትዮጵያ የዩናይትድ ስቴትስ ጉዳይ ፈጻሚ አምባሳደር ትሬሲ ጄኮብሰን እና የዩናይት ስቴትስ ዓለም አቀፍ ተራድኦ ድርጅት ዩኤስአይዲ ምክትል ዲሬክተር አዳም ሽሚት በዛሬ ዕለት ወደ ጎዴ ተጉዘው በድርቅ የተጎዱ አካባቢዎችንና የመጠለያ ጣቢያዎችን ተዘዋውረው ተመልክተዋል። ከልዑካን ቡድኑ ጋር ከተጓዘው የጋዜጠኞች ቡድን አባላት አንዱ ነህ እና የጉዞውን ዓላማ እና በዕለቱ የተከናወኑትን ጉዳዮች በመመልከት ብንጀምር፣ የትኞቹን አካባቢዎች ጎበኙ? ምንስ አደረጉ? እሱ በጣም አመሰግናለሁ። ዛሬ እንግዲህ ያለነውና የተጎበኘው ነገር ጉዳይ አካባቢ ያለው ሁኔታ ነው። እንደምታውቀው የኢትዮጵያ ሶማሌ ክልል በኢትዮጵያ በድርቅ ከተጎዱት አካባቢዎች አንዱና ዋነኛው ነው። በዚህ አካባቢ ደግሞ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ የሚባለው ለአካባቢው ነዋሪዎች በተለይ በድርቅ ለተጎዱ ሰዎች ድጋፍን እያደረገ ይገኛል። በኢትዮጵያ የአሜሪካን ኤምባሲ ጉዳይ አስፈጻሚ አምባሳደር ትሬሲ አን ጃኮብሰንና የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ምክትል ኃላፊ በኢትዮጵያ የሆኑት ሚኒስትር አዳም ሚኒስትሪ የጎበኙት ከድርቅ ጋር በተገናኘ ሁኔታ ጉዳት የደረሰባቸው ሰዎች እና ድጋፍ እየተደረገላቸው ያለውን ሁኔታ ነው፣ ተዘዋውረው የጎበኙት። ዛሬ እንግዲህ የጎበኙት አንዱ እዚህ አካባቢ የሚገኘው በድርቅ ምክንያት ከተለያየ አካባቢ ወደ አካባቢ ካለው ሶማሌ ክልል ተፈናቅለው በዚህ ግሎ አካባቢ ተጠልሎ ያሉትን ሰዎች ጎብኝተዋል። እና እዛም ሄደው ያሉባቸውን ችግሮች አምባሳደር ትሬቲያንጃ ከብሰን ና ከሳቸው ጋር የነበሩ የዩኒሴፍ ተወካዮች እና ሌሎችም ሰዎችን አነጋግረው ችግሮቻቸውን ጠይቀው ምላሽ ሰጥተዋቸዋል ክልሉ በከፍተኛ ድርቅ መመታቱን በተለያየ ጊዜም የእርዳታ አቅርቦት ለማሰባሰብ ጥረት ሲደረግ እንደነበረ እናስታውሳለን ለመሆኑ በስፍራው ተገኝተ በአካባቢው ያሉትንም ሁኔታዎች ሆነ በመጠለያዎቹ ያለውን ይዞታ እንደተመለከትከው ምን ይመስላል አሁን ያለበት ሁኔታ? በመረጃ ደረጃም ለልኡካን ቡድኑ ከክልሉ ኃላፊዎች እየተነገረ ድርቁን አስመልክቶ የቀረበ መረጃ ካለ ብትገልጽልን። እንግዲህ በተለይ እንዲህ የድርቁ ሁኔታ ትንሽ ገፋ ማድረጉን የምትገነዘበው እዚህ አካባቢ ተገኝተህ በድርቁ የተጎዱት ሰዎችን ስታገኝ ነው። ሶማሌ ክልል ወደ አስራ አንድ የሚሆኑ ዞኖች አሉት። ከአስራ አንዱ ዞኖች ዘጠኙ በዚህ ድርቅ ጉዳት ደርሰውበት ብዙ ሰዎች እርዳታ የሚፈልጉ ሰው ነው ነው ያሉት አሁን እና እዚህ የሚያገኘት ነገር ብዙዎች እርዳታ እየተሰጣቸው እንደሆነ ተመልክቻለሁ። በዛ ላይ ደግሞ ዞር ስትመለከት ያሏቸው ከብቶችና የቤት እንስሳት ስለሞቱባቸው አርብቶ አደር አካባቢ የሆነ ራሱ ብዙ እንስሳት እዚህ አካባቢ ራሱ አታይ። ያሉትን በጣም ኮስም ነው ነው የምታገኛቸው። እዚህ ወደ ከተማ ያለበት አካባቢ ወጣ ብላ የሆነ ነገር ለመግዛት ስትል ራሱ የነገሮች መወደድን ያን ያን ነገርን ያመለከታል። እና የድርቁ ሁኔታ እዚህ አካባቢ ትንሽ ጫና እየፈጠረ መሆኑን ትገነዘባለ። ገልሞ በድርጊት በተጨባጭ የልኡካን ቡድኑ ያደረገው ወይም ደግሞ ቃል የተገባ ወይንም በእንቅስቃሴ ያያችሁት ነገር አለ። በከፍተኛ ድርቅ የተጎዳ የገለጽ ከሆነ አይነት ብዙዎችም መጥለያ ውስጥ የሚገኙበት እንደመሆኑ እነኚህ የዩናይት ስቴትስ ባለስልጣናት በስፍራው ተገኝተው ያን ሁኔታ ለመቀየር የያዙትን ውጥን ወይንም ያደረጉትን ጥረት የተመለከተ በዚያ ረገድ ያየው የምትነግረን ነገር አለ። አሁ በኢትዮጵያ የአሜሪካን ኤምባሲ ጉዳይ አስፈጻሚ አምባሳደር አምባሳደር ትሬት አንጃ ከብሰን ወደ ሂግሎ የሚባለው እኛ ሄድንበት ያልኩ ቦታ ሄደው እዛ ውስጥ የሚኖሩ ሰዎችን አዋርቷቸው ነበር። አንድ የዘጠና ዘጠኝ አመት አዛውንት ያሉት ነገር ነገር የአምባሳደር ትሬት አንጃ ከብሰን ሲናገሩ በኖሯቸው አመታት ይህን መሰል ድርቅ አይቶ እንደማያውቁ ና ያሏቸው ሁሉም ንብረቶች እንዳለቁባቸው ቤተሰቦቻቸውንም የሚደግፉበትን ነገር ከእጃቸው እንሌላቸውን የገለጹላቸው ለዚህም በተለይ ለዓለም አቀፉ ማህበረሰብ ለእነሱ እንዲደርስ ነው ተማጽኗቸውን ለአምባሳደሩ የተናገሩት። አምባሳደር ቼ ሲያንጃ ከብሰንም እዚህ የመጣ ነው የእናንተን ችግር ለማየት ነው። ችግራችሁን አይተናል፣ ተገንዝበናል። ከዚህ በኋላ ደግሞ ዓለም አቀፉ ማህበረሰብ ለጥያቄያችሁ በቂ ምላሽ እንዲሰጥ ጥያቄያችን እናደርሳለን የሚል ነገር ነው ያነሱት። እኔም በተቻለ መጠን በመጠለያ ጣቢያ ያሉትን ሰዎች ሄጄ አናገራቸው ነበረ። የሚያሳዝን ሁኔታ ከአስራ ሶስት አስራ አራት ቀናት በእግራቸው ተራምደው ምግብ ለማግኘት ብቻ ወደ ቦታው የመጡ ሰዎችን አገኝቻለሁ እና ይሄ ይሄ ነገርን በቦታው ተገኝቼ ተገንዝቤያለሁ። አሉላ መልካም ገልሞ እንግዲህ ጉብኝቱ እንዳለቀ ማምሻውን ለስርጭት የሚደርስ መረጃ እንድትሰጠን ያገኘን ጊዜ ኖረው በስፍራው ያየሃቸውን ቀደም ብለህ እንደገለጽክልን ተረጂዎችን አነጋግረህ ያገኘውን ጨምሮ ባለስልጣናቱንም የተናገሯቸውን በቀጣይ ፕሮግራሞቻችን ታደርሰናለህ። ለአሁኑ አመሰግናለሁ። መልካም ምሽት ገልመው። አላንተ መልካም ምሽት አሉላ። ከተከታዩ ዘገባችን ደግሞ ወደ አማራ ክልል ነው የምናልፈው። ግጭት ከነበረባቸው የኦሮሚያና የቤንዣንጉል ጉምዝ ክልል አካባቢዎች ተሰደው በምዕራብ ጎጃም ዞን ፍኖተ ሰላም ከተማ የሚገኙ ተፈናቃዮች አሁንም በከፋ ችግር ውስጥ መሆናቸውን ተናግረዋል። በመጠለያ ጣቢያ እጥረት በየሰው ቤት ተጠግተውና በጎዳና ላይ እንደሚኖሩ የገለጹ ተፈናቃዮች በተለይ በዝናብ መዝነብ ጋር በተያያዘ ችግራቸው መባባሱን አስረድተዋል። የአማራ ክልል ክልል አደጋ መከላከልና የምግብ ዋስትና ኮሚሽነር አቶ ዘላለም ልጃለም ችግሩ መኖሩን አምነው ከኦሮሚያ ክልል ተፈናቅለው የመጡትን ሰላማዊ በሆኑ የኦሮሚያ 13 ዞኖች ለማስፈር ዝግጅት መጠናቀቁን ተናግረዋል። አስቴር ምስጋናው ዝርዝር ዘገባ አላት። ግጭት ከነበረባቸው የኦሮሚያና ቤኒሻንጉል ጉሙዝ ክልል አካባቢዎች ተሰደው በአማራ ክልል በምዕራብ ጎጃም ዞን ፍኖተ ሰላም ከተማ እንደሚገኙ የተገለጸው ወደ 300 ሺህ የሚጠጉ ተፈናቃዮች ናቸው። ቆይታቸው ግን ጊዜያዊ ማረፊያ እንኳን የሌለበትና ለምግብ ችግር የተጋለጡበት ሆኖ እስካሁን መቀጠሉን ለአሜሪካ ድምፅ ዛሬ ገልጸዋል። ግጭት ካለበት የኦሮሚያ ክልል አካባቢ ተፈናቅለው ወደ ፍኖተ ሰላም ከመጡ ከአመት ከስድስት ወር በላይ ያስቆጠሩት አቶ ስም የበለጠ ከሁለት ወራት በፊት ለአሜሪካ ድምፅ ሲናገሩ በምግብና በመጠለያ ጦት ችግር እንደገጠማቸው ገልጸው ነበር። ዛሬ በድጋሚ ያነጋገርኳቸው እኚሁ አባት እንዳሉት ችግሮቹ ባሉበት ቀጥለዋል። እንኳን መጠለያ ሊሰጠንና መብት ሊሰጠን እንዴ ራሱ አስራ አምስት ኪሎ የሚሰጠው ቁማል ምንም የተሰጠ ነገር የለም። አሁንም በየቦታው ተፈናቀው በየቦታው ላይ ያለ መፍ ያገኘው ነገር መጠለያ ስ ብሎ ያቀረብ መጠለያ አተሰጠም። የተሰጠ ነገር ምንም ነገር የለም። ሌላው አስተያየት ሰጪ አቶ ይዘንገዋድ ነው። በሁለት ሺ አስራ አንድ አመተ ምህረት ከቤኒሻንጉል ጉምዝ ክልል እንደመጡ ይናገራሉ። እሳቸውም ታዲያ በአስቸጋሪ ሁኔታ ውስጥ እያለፉ መሆኑን ነው ያብራሩት። ጊዜያዊ ቀለብ ይህዋዜት እያለ ነው ሶስት ወር አልፎ አራተኛ ወሩ ነው። ጊዜያዊ ቀለብ ተቋርጦብናል። መጠለያ ሸራ ነበር። ሸራ ፈረሰብን። አሁን ያው መቼም የንፍስ ያለ ምንም ያለ መቼም በዶሩም በምኑም ያለ

በየቤቱ ስላለ ሰው እንዳልሹው ልክ ነው የሚለው ከቤት ከራይ አስወጥተውን አሁን መክፈል አልቻልም። ከምሮ ውድነቱ ጋር ተጨምሮብናል እና ወደ ነበረና በተፋታችሁ መልሱም ነው አሁን የላይ ያለው ጥያቄ ማለት ነው ለክልል ጥያቄ አቅረቡል። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽነር ዘላለም ልጅ አለም ከኦሮሚያ ክልል ተፈናቅለው የመጡትን በክልሉ ባሉ ሰላማዊ ዞኖች ለመመለስ ዝግጅቱ ተጠናቋል ብለዋል። የኦሮሚያ ብሔራዊ ክልላዊ መንግስት ተፈናቃዮችን መጥታል የሚል ኮሚትመንት ነ የጋራ ኮሚቴ ተደራሽቶ ስራ ያልተፈጠረን ያለንበት ሁኔታ ነው ያለው። ስለዚህ በቅርቡ ሰላም በሆነባቸው አካባቢዎች በአስራ ሶስት ዞኖች እነሱም ወደ ሰላሳ ሺህ አካባቢ የሚጠጉ ተፈናቃዮችን ለመመለስ ጥረት እየተደረገ ያለበት ሁኔታ ነው ያለን። ነገር ግን አብዛኛው ተፈናቃይ የተፈናቀለበት ወለጋ አካባቢ በመሆኑ ምክንያት ከመቶ ሺህ በላይ ተፈናቃዮች እዛ አካባቢ የመጡ ናቸው። ስለዚህ እሱ ሰላም ስላልሆነ መመለስ የምንችልበት ሁኔታ የለም። ነገር ግን እነዚህ ሰላም የሆኑ አስራ ሶስት ዞኖች ያሉና እነሱ ዞኖች ላይ የዝረዝግነትን በማጠናከር የአመራር አመራዝነትን በማጠናከር ለመመለስ ጥረት እያደረግን ያለንበት ሁኔታ ነው ያለ ከቤኒሻንጉል ጉሙዝ ክልል ተፈናቅለው የመጡትን በተመለከተ ደግሞ ተከታዩን ብለዋል። መንግስት ማቅም የረጅ ድርጅቶችን ፍላጎት እየቀነሰ የመጣበት ሁኔታ ነው ያለው እና ካአሁኖች ስንረዳ የነበረውን የተረጅ ቁጥር በሰላሳ አርባ ፐርሰንት የሚቀንስበት ሁኔታ ይኖራል። ሪሶርስ እጥረት ስላለ ማለት ነው። ስለዚህ ይህንን ለመሸፈን የፈለግነው በህብረተሰቡ የመረጋጋት ባህል በህብረተሰቡ የመደጋገፍ እሴት ከበር ይደረጋል ብለን ነው የምናስበው። ና አሁን ባለው ሁኔታ እነዚህ ተፈናቃዮች ኦልሞስት የባለፈው ወርድ ድጋፍ በሪሶርት ጥረት ምክንያት ያልደረሳቸው አካባቢዎች አሉ። በዚህ ሳምንት ድጋፉ የሚደርስበት ሁኔታ ይኖራል ብለን እናስባለን። በአማራ ክልል ከሰሜኑ የሀገሪቱ ክፍል ጦርነት ጋር በተያያዘ እና በሌሎች አካባቢዎች በተከሰቱ ግጭቶች ምክንያት ለተፈናቀሉ ከአስራ አንድ ነጥብ ስድስት ሚሊዮን በላይ ሰዎች የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልግ የክልሉ መንግስት በተደጋጋሚ መግለጹ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው፣ ባህር ዳር። ቀጣዩ ዘገባችን ደግሞ ከአማራ ክልል ወደ ድሬዳዋ ይወስደናል። ከድሬዳዋ እስከ ደወሌ ያለውን የኢትዮ ጅቡቲ ምድር ባቡር የትራንስፖርት አገልግሎትና የድርጅቱን ሀብት ተረክቦ ለማስተዳደር እየተዘጋጀ መሆኑን የድሬዳዋ አስተዳደር አስታውቋል። በሚኒስትሮች ምክር ቤት እንዲፈርስ ትዕዛዝ የተላለፈበት የቀድሞ ድርጅት አስተዳደር ዛሬ ድሬዳዋ ካሉ የምድር ባቡር ድርጅት ሰራተኞች ጋር የተወያየ ሲሆን ለሰራተኞቹ ከራሱ በጀት ሀያ ከመቶ ለበረሃ አበል መክፈል እንደሚጀምርም አስታውቋል። አዲስ አበባና ሌሎችም መስመሩ ከሚያልፍባቸው ከተሞች ያሉ ሰራተኞችን በተመለከተ ግን እስካሁን በይፋ የተባለ ነገር የለም። አዲስ ቸኮል ተጨማሪ አለው። ትራንስፖርት አገልግሎት ከሚሰጡ የቀድሞ የኢትዮ ጅቡቲ ምድር ባቡር ሰራተኞች ጋር ውይይት አካሂዷል። የሚኒስትሮች ምክር ቤት መጋቢት 24 ቀን ባካሄደው ጉባኤ ነባሩ የኢትዮ ጅቡቲ ምድር ባቡር ድርጅት እንዲፈርስ የወሰነ ሲሆን ባቡሩ አሁንም ድረስ አገልግሎት በሚሰጥበት ከድሬዷ እስከ ደወል ያለው መስመርና የድሬዷ የባቡር ጥገና ማዕከል ሰራተኞችና የድርጅቱ ይዞታዎች ግን በድሬዷ አስተዳደር ስር እንዲሆኑ ተወስኖ ነበር። የድሬዷ አስተዳደርም ከሰራተኞች ጋር ውይይት አካሂዷል። በመድረኩ ላይ የከተማዋ ከንቲባ ከድር ጀዋር የምድር ባቡር አገልግሎት ተጠናክሮ እንዲቀጥልና ሁሉም ሰራተኞች በስራቸው ላይ እንዲቀጥሉ እንደሚፈልጉ ነው የተናገሩት። ከምንም በላይ ድሬዳዋ ሲጠራ ባቡር ነው የሚጠራው። በዛ መሰረት ይህንን ባቡር ወደ ነበረበት ብቻ ሳይሆን ወደ ተሻለ ደረጃ እንዴት አርግተን እናስቀጥላለን ነው የኛ አቋም። የነበራችሁ ሰራተኞችም እንዳሉ እንዲቀጥል ነው። የሚኒስትሮች ምክር ቤት የኢትዮ ጅቡቲ ምድር ባቡር ድርጅት እንዲፈርስ ሲወስን በኢትዮጵያና ጅቡቲ መካከል አስራ ሁለት ዓመት የሚቀረው ስምምነት የነበረ ሲሆን፣ ይሁንና በጅቡቲ በኩል ስምምነቱ አስቀድሞ ስለተጣሰ በኢትዮጵያ በኩል ይህን እርምጃ ለመውሰድ መነሻ እንደሆነ ነው ከንቲባው የሚናገሩት። ውል ያለው አስራ ሁለት ዓመት ነበር የሚቀረው። ግን አዋጁ የሚፈርሰው በአዋጁ መሰረት ከሁለቱ መንግስት አንዱ ካፈረሰ ውሉ ይፈርሳል ይላል። ቀድሞ ደግሞ የጅቡቲ መንግስት አይታችሁታል፣ ምድር ባቡሩን አፍርሶታል። እዛ አካባቢ ላይ ትምህርት ቤቶችና ሌሎችን አድርጓል። ስለዚህ ውሉ እኛ ሳይሆን ያፈረስነው፣ በፈረሰው ውል መሰረት ማስኬን ነው። ከነባሩ የጅቡቲ ምድር ባቡር ድርጅት ሰራተኞች ውስጥ አብዛኞቹ በድሬዳዋ የሚኖሩ ሲሆኑ በአዲስ አበባና ከአዲስ አበባ እስከ ዋሽና ድሬዳዋ ባቡሩ በሚያልፍባቸው ከተሞች ያሉ ሰራተኞች ይጣፋንታ ግን እስካሁን የታወቀ እንዳልሆንና የመንግስት ምላሽ እየጠበቁ እንደሆነ በድርጅቱ በስራ ኃላፊነት ደረጃ ሲያገለግሉ መቆየታቸውን የገለጹት አቶ ኃይለ እየሱስ አዳሙ ይናገራሉ። እኔ አቶ ኃይለ እየሱስ ደምሰው ባላለሁኝ የኢትዮጵያና ጅቡቲ ምድር ባቡር ድርጅት የአስተዳደር መምሪያ ኃላፊ ነኝ። ያው እንግዲህ የወጣው ለኛ የደረሰ ለድርጅቱ የደረሰው ደብዳቤ ከገንዘብ ሚኒስቴር ነው። ደብዳቤ የተጻፈልን ውሳኔው የተወሰነ በሚኒስትሮች ምክር ቤት አማካኝነት ነው እና በደብዳቤ ላይ እንደተገለጸው ድሬዳዋ ላይ ከድሬዳዋ እስከ ደወሌ ድረስ ያለው የባቡር ኦፕሬሽን እንዲቀጥልና ሀብትና ንብረቱን እንዲሁም ቋሚ ሠራተኞችን ተረክቦ የድሬዳዋ መስተዳደር እንዲያስተዳድር ነው የሚለው መመሪያው። ሌላው አዲስ አበባ ላይ ከአዲስ አበባ እስከ ድሬዳዋ ድረስ ባለው ወስጠ ላይ የሚገኙ የድርጅቱ ሀብትና ንብረት በዚሁ ክልል አሉ ለከተማ መስተዳድሮች ተላልፏል፣ ነው የተባለ። ስለዚህ ሀብትና ንብረት ላይ ምንም ጥያቄ የለውም። ከዛ ውጭ ግን አዲስ አበባ ላይ ወደ ስምንት የሚጠጉ ቋሚ ሰራተኞች አሉ። እንዲሁም ሀምሳ ሰባት የሚጠጉ ጊዜያዊ ወይም ኮንትራት ሰራተኞች አሉ። በደምብ ወደ ስልሳ አምስት ሰራተኞች አሉ። እነዚህ ሰራተኞች በተመለከተ በግልጽ የተሰጠ መመሪያ የለም። እሱን እየተጠባበቅን ነው ያለው ነው። እንዲሁም ሌሎች አፈጻጸሞች አሉ እነዛም ዝርዝር መመሪያና እንዲሁም ከገንዘብ ሚኒስቴር ከኮሚቴ ተወጣጦ ይመጣል። ርክክር ይፈጸማል በተባለው መሰረት እየጠበቅን ያለ ነው። አንድ መቶ አስራ ዘጠኝ ዓመታት ያሳለፈው የኢትዮ ጅቡቲ ምድር ባቡር ድሬዳዋን ጨምሮ ለበርካታ ከተሞች መመስረት መንስኤ ሲሆን የድርጅቱ የጥገና ማዕከል በድሬዳዋ መገኘቱ አብዛኛው የድርጅቱ ሰራተኞች መኖሪያ በድሬዳዋ እንዲሆን አድርጎታል። የሚኒስትሮች ምክር ቤት ውሳኔ ከታወቀ በኋላ ውሳኔው ለድርጅቱና ለሰራተኞች ጠቃሚ ይሆን አይሁን እርግጠኛ እንዳልነበሩ የሚናገሩት ሰራተኞቹ የድሬዳዋ አስተዳደር አመራሮች መጠው ሲያወያያቸውም አሉ ያሏቸውን ጥያቄዎች አንስተዋል። ስሜ እስማኤል አብዱላ ይባላለው። እዚህ ድርጅት ረጅም ጊዜ ሰራተኛ ነኝ። ይሄ ድርጅት ይሄን ሁሉ እድሜ ሲቆጥር የበረሃ አበል የሚባል አለ። በድሬዳዋ ሰራተኛ የማይከፈለው ሰራተኛ የለም። እዚህ ግቢ ውስጥ ብቻ ግን በረሃ እንደሌለ ማንም ለሰራተኛ የበረሃ አበል ቀርቶ በሌላም ነገር ከሰራተኛ እኩል ተንቀሳቀሰን አናውቅም። አስተዳደሩ ለሰራተኞች ከግንቦት ጀምሮ የደሞዛቸውን ሀያ በመቶና የበረሃ አበል እንደሚከፍል ከንቲባ ከድርጅቱ ጋር አስታውቀዋል። በገባነው ቃል መሰረት ሰራተኞቻችን እናስተዳድረን ብለን ስለወሰን የፋይናንስና ኢኮኖሚ ልማት ቢሮም እዚህ አለ ሌሎችም እዚህ ስላሉ ሀያ ፐርሰንቱን ከግንቦት አንድ Çok merak ettim. የኢትዮ ጅቡቲ ምድር ባቡር ድርጅት ከትራንስፖርት አገልግሎቱ ባሻገር በድሬዳዋ ከተማ የራሱ ሆስፒታል ያለው ሲሆን ሆስፒታሉም ከነ ሰራተኞች በአስተዳደሩ ስር ሆኖ ከመደበኛ የሆስፒታል አገልግሎቱ ባሻገር የኩላሊት እጥበት ሕክምና በቅናሽ የሚሰጥበት ማዕከል እንደሚሆን ከንቲባ ከድር ተናግረዋል። የድሬዳዋ መሰረት በሆነው ከዚህ ያሉ ቤቶችና የመሬት ይዞታዎች አብዛኞቹ የምድር ባቡር ሲሆኑ አስተዳደሩም ይዞታዎቹን የመውሰድ ፍላጎት እንደሌለው የከተማው ምክትል ከንቲባና አዲስ የተሾመው የምድር ባቡር ቦርድ ሰብሳቢው አቶ አርቢቡ ተናግረዋል። የተቋሙን አሰራር ስንፈትሽ ሶስት ስራ ነው ያለው። አንደኛው ከደወሌ እስከ ድሬዳዋ ያለው የባቡር አገልግሎት ነው፣ የጭነት እና የተራረስቆ። ሁለተኛ ደግሞ የሚያስተዳድራቸው ቤቶች አሉ፣ ያው ግማሹ፣ አብዛኛው ሰራተኛ የሚኖርበት። ሶስተኛ ደግሞ የሆስፒታሉ ጉዳይ ነው። እነዚህ ናቸው እና ያው አብዛኛው ጎላ ብላ የምትቀርበው ቤቶቹ ያረፉበት መሬት አስተዳደሩ ላያችን ላይ ሊቸበችብ ነው የሚሉም አሉ፣ በፌስቡክ ማለት ነው። እኛ በቂ መሬት አለ እሱ አይደለም ይፈለግ ነው። የድሬዳዋ መሰረትን የድሬዳዋ መሰራረት ምንጭን በእኛ ትውልድ ይዘን ማስተዳደር አለብን የሚል ነው አቋማችን። አቶ ሀርቢ አያይዞም በቅርቡ የድርጅቱን የሁለት ወር የአንድ ዓመት የአምስት ዓመትና የአስር ዓመት መሪ ቅድ እንዲዘጋጅ እንደሚያደርጉ በተጠቀሰው ጊዜም እስከ ደወሌ ብቻ ሳይሆን እስከ ሜሶ ድረስ አገልግሎት እንዲጀመር እንደሚደረግ ተናግረዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አሁን ደግሞ ከሀገር ውስጥ ዜናዎች ወጣ ብለን የዩክሬን ጦርነት እያደረሰ ያለውን ተጽዕኖ እንመለከታለን። በዓለም ትልቁ የስንዴ አምራች አገር በሆነችው ዩክሬን የተካሄደው የሩሲያ ወረራ ከዩክሬን ስንዴ በሚያስመጡ እንደ ዚምባብዌ ባሉ ሀገሮች ላይ የዳቦ ዋጋ ከፍተኛ ጭማሪ አስከትሏል። ዘ ግሪን ሚለር አሶሴሽን ኦፍ ዚምባብዌ የተባለው ድርጅት ምርቷን እንዳታጓጉዝ የተገደደችው ዩክሬን አገልግሎቷን በማቋረጧ ሀገሪቱ የዳቦ እጥረት እንዲፈጠር ያደርጋል ሲል አስጠንቅቋል። ዘገባው የኮሎምበስ ሁነኛ ነው። አደረጃ ደስታ እንደሚከተል ያቀርቧል። ክርስቲና በዚምባብዌ የተከሰተው የዋጋ ውድነት ከነካቸው ሰዎች አንዷ ናቸው። በእሳቸው ስር ለሚተዳደሩት አራት ሰዎች በወር 250 ዶላር በሆነ ደሞዛቸው ዳቦ መግዛት አልቻሉም። ምክንያቱም የዳቦ ዋጋ አሁን ሁለት ዶላር ገብተዋል። ክርስቲና ለቤተሰባቸው ቤት ውስጥ ምንም ያልገባበት እጅግ የቀጠነ ገንፎ በቀን ሶስት ጊዜ የሚያቀርቡ ሲሆን አንዳንድ ጊዜ አሁን እሱም ተወዷል እንጂ ሩዝ ያቀርባሉ። መምህር የሆኑት ክርስቲና እንዲህ ይላሉ። ማ በቃ እንደሌለ ሰው አሳንሶኛል። አሁን እናት እንደሆንኩና ቤተሰበይን መመገብ እንደምችል ሆኜ አይሰማኝም ምክንያቱም ምንም ነገር ማቅረብ አልቻልኩም። በእያንዳንዱ ቀን ገንፎ ይጠይቁኛል። ከእንቅልፋቸው እንደተነሱ ዳቦ ይጠይቁኛል። ከዩክሬን የአዝርዕት ምርቶችን የሚያስመጣው ግሬን ሚለር አሶሲሽን ኦፍ ዚምባብዌ የተባለው ድርጅት ወደ ላይ ለወጣው ዋጋ ተጠያቂ የሚያደርገው የሩሲያና የዩክሬንን ግጭት ነው። ሁለቱም ሀገሮች 65 ከመቶ የሚሆነውን ስንዴ ለዚምባብዌ የሚያቀርቡ ሀገሮች ናቸው። ግሬን ሚለር አሶሴሽን ኦፍ ዚምባብዌ ሊቀመንበር የሆኑት ታፋድ ጇ ሙሳራራ እንዲህ ይላሉ። አንድ ቀን በድንገት ስንነቃ የአቅርቦት እጥረቱን በዚህ መጠን ሆኖ አገኘ ነው። አሁን ሌሎች ሀገሮችን ማምጣት የምንችልበትን አማራጭ እያየን ነው። አውስትራሊያ እርሻዎች ላይ ከፍተኛ ጉዳት እያደረሰ የጎርፍ አደጋ አለ። አሁን የሚያስፈልገን ስንዴ ከካናዳ ወይንም ከሌሎች ሀገሮች ለማግኘት እየተሞከረ ነው። ሙሳራራ ጨምረው እንደገለጹት አስቀድሞ ትዕዛዝ የተሰጠበት ስንዴ በዩክሬን ማሪዮፖል ከተማ ከቀረ አሁን ሳምንታትን አስቆጥሯል። የዝምባብዌ የግብርና ማህበረሰብ የተባለው ድርጅት በአገሪቱ የግብርና ልማትን የሚያበረታታ ነው። አሁን በተፈጠረው የስንዴ እጥረት የተነሳ የተፈጠሩ መልካም አጋጣሚዎች መኖራቸውንም ይገልጻል። የዚምባብዌ የግብርና ማህበረሰብ ስራ አስፈጻሚ አንድሩ ማቲብሪ ይህን ብለዋል። አርሶ አደሮቻችን ይበልጥ እንዲያመርቱ ጥሩ አጋጣሚ ነው። የመንግስትና የግል ዘርፎች አብረው እንዲሰሩ፣ ስንዴ ማምረት ለሚፈልጉ አርሶ አደሮች ለገበሬ የቅርብ ድጋፍ እንዲሰጡ ያግዛል። እግዚአብሔር የተመሰገነ ይሁንና ዝናቡም ዘግቶ ስለመጣ ይበልጥ እንድዘጋጅ ይህ አይነቱ መልካም ዜና አሁን የተወደደውን ዳቦ ለመግዛት አቅሙ ለሌላቸው እንደ ካዩምባ ተስፋ ሰጪ ነው። በዚምባብዌ አሁን ያሉ አብዛኞቹ የእርሻ ማሳዎች በበቆሎ የተሞሉ ናቸው። ማቲብሪ ይህን የበቆሎ እርሻ ወደ ስንዴ የመለወጡ ነገር በዚምባብዌ አሁን ከተሳካ ብዙ ስንዴ አምርቶ ለሌሎች አገሮች በመሸጥ እጅግ የሚያስፈልገውን የውጭ ምንዛሪ ማግኘት ያስችላል ብለዋል። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምጽ ራዲዮ ነው የምትከታተሉት። የመጀመሪያው አጋማሽ መሰናዷችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። ለሁለተኛው አጋማሽ የመጀመሪያ ቅንብር አድርገን የያዝነው ንግድና ምጣኔ ሀብት ነው። በኢትዮጵያ የሚታየው የዋጋ ግሽበትና ንረት መዋቅራዊ መፍትሄ ካልተሰጠው በስተቀር በሌሎች እርምጃዎች ሊወገድ የማይችል መሆኑን የኢትዮጵያ ኢኮኖሚ መዋቅራዊ ማነቆዎች፣ የዋጋ ግሽበትና የፖሊሲ አማራጮች በሚል በኢትዮጵያ የኢኮኖሚ ባለሙያዎች ማህበር ይፋ የተደረገው ጥናት አዘጋጅ ተናገሩ። ጥናቱን ያዘጋጁትና በማህበሩ የምርምርና የፖሊሲ ትንተና ዳይሬክተር እንዲሁም የምጣኔ ሀብት ተመራማሪ መሆናቸውን የገለጹት ዶክተር ደግዬ ጉሹ በጥናቱ ዙሪያ ማህበሩን በመወከል ሳይሆን የራሳቸውን አስተያየት ሰጥተውናል። ደረጀ ደስታን ያነጋገራቸው ዶክተር ደግዬ በኢትዮጵያ ውስጥ የኑሮ ውድነቱ እየተባባሰ መምጣቱ የዋጋ ግሽበቱ መጨመሩ በሸማቹም ሆነ በምጣኔ ሀብት ባለሙያዎች በእናንተ አሁን ድረስ እየተነገረ ነው። በዚህ ሁኔታ ውስጥም የኮቪድ በኋላም የሰሜኑ ጦርነትና በርካታ የአገሪቱ አካባቢዎች የሚታየው አለመረጋጋት፣ አሁን ደግሞ የሩሲያና የዩክሬን ጦርነት በሀገር ውስጥ የምጣኔ ሀብት ላይ የሚያሳድረው ተጽዕኖ መኖሩ እየተነገረ ነው። እሱን መሰረት አድርገው አሁን ምጣኔ ሀብቱ ላይ የሚያስተውሏቸው በጥናቱም የተመለከቱት ዋና ዋና መልኮች ምንድን ናቸው? አሁን ያለውን ወቅታዊ ያለበትን ደረጃ ከዋጋ ንረቱ ብንጀምር በከፍተኛ ደረጃ እየጨመረ ነው አሁንም የቀጠለው። ለዚህ መነሻ ብዙ አሉ። በዋናነት ግን እኛ የሚታዩን ችግሮቹ በጣም ሰፊ መዋቅራዊ ናቸው እንዲሁም ፈርጀ ብዙ ናቸው። በስድስት ልንመድባቸው እንችላለን፣ መሰረታዊ መንስኤዎቹ ማለት ነው። አንደኛው ከአቅርቦት ጋር የሚያያዝ ነው። ቅድም እንዳልኩ መዋቅራዊ ስለሆነ ማለት ነው። ከአቅርቦት ጋር እያያዛል ጥቅል የሀገር ውስጥ አቅርቦት። ሁለተኛውም ፍላጎት በኩል ጥቅል የሀገር ውስጥ ፍላጎት አለ። ሶስተኛው የሸቀጥ ገበያው፣ አራተኛው የገንዘብ ገበያው የራሱ ብዙ ችግሮች አሉት። አምስተኛው መልካም አስተዳደር ወይም ገቨርናንስ የሚባለው እንግሊዝኛ። በዚህ ውስጥ በጣም ብዙ ከፖሊሲ ከህግ ከመሳሰሉ ጋር የሚያያዝ ብዙ ነገሮች አሉ። እንዲሁም አካባቢው ነው የተፈጥሮም ሆነ ማህበራዊ አካባቢው የሚፈጥራቸው ብዙ ምክንያቶች አሉ። በእነዚህ ስድስት ውስጥ በሀሳብ ደረጃ ከአርባ በላይ የሚሆኑ መሰረታዊ መነሻዎች ወይም ሩት ኮዝ የምንላቸው አሉ። እነዚህ ላይ ትንተና አካሂደን እኛ በዋናነት የለየ ነው ስድስት የሚሆኑ ቁልፍ ማነቆዎች ወይም ባይንዲንግ ኮንፈሬንስስ ለኢትዮጵያ ኢኮኖሚ ይረዳሉ የሚላቸው ነው የለየ ናቸዋል። የምጣኔ ሀብቱ ባለሙያ ዶክተር ደግዬ በእነዚህ ማነቆዎች የተነሳ የተፈጠሩ ችግሮችና በተለይም የዋጋ ግሽበት መኖሩን እንደሚከተለው ይገልጻሉ። በእነዚህ ምክንያቶች የተነሳ አሁን ያለው የዋጋ ሁኔታ ተባብሷል። አሁን የካት የትራይ በፈረንጆች ፌብሩዋሪ ወደ ሰላሳ አራት ፐርሰንት ወራዊ ዋጋ ግሽበቱ ደርሷል። ጠቅላለው በተለይ ምግብ ደግሞ አርባ ሁለት ፐርሰንት ደርሷል። በጣም በከፍተኛ ደረጃ እየተባባሰ ነው። ምግብ ያልሆኑ ሸቀጦችም ልክ እንደዚህ። በአጠቃላይ ግን የዋጋ ግሽበቱ ወደ ሰላሳ አራት ፐርሰንት ደርሷል። ምግብ ወደ አርባ ሁለት ፐርሰንት ደርሷል። ይህ እንግዲህ ቅድም ባልኳቸው መዋቅራዊ ችግሮች የሚነሳ ነው። አሁን ደግሞ እንደተባለው የሌሎች ደግሞ የውጭ ሾኮች ወይም ችግሮች፣ ግጭቶች እንደ ራሽያ ዩክሬን ግጭት ሲነሳ ችግሩን የበለጠ ለኛ ከፍ ያደርገዋል። በዋናነት የኢትዮጵያ መንግስት እነዚህን ችግሮች ለማስተካከል ከፈለገ፣ ሁሉም ነገር ላይ ከማተኮር ይልቅ ጊዜ፣ ሀብትና ገንዘብ ውስን ስለሆነ እነዚህ ቁልፍ ችግሮች ለይቶ እነሱ ላይ ማተኮር ያለበት መሆኑንም ይገልጻሉ። ለምሳሌ መሰረታዊና መዋቅራዊ ከሆኑ ችግሮች መካከል ከመሬት አቅርቦትና መብት ጋር የተያያዘውን እንደሚከተለው ያብራራሉ። አንደኛው የመሬት አቅርቦትና መብት ጋር የተያያዘ ነው። ይሄ በጣም ወሳኝ ጉዳይ ምንድነው? እዚህ ጋር ቁልፍ ችግር ያለው ምንድነው? የመሬት አቅርቦትና መብት ጋር የተያዘ ስለሆነ እንደምታውቀው መሬት ለግብርና በለው ለኢንዱስትሪ በለው ለመኖሪያ በለው ዋነኛው የምርት ግብአት ነው። ለዚህ ያለው አቅርቦትና መብት ውስን ከሆነ ነገሩ እየተባባሰ እየተባባሰ ሄዶ ዋነኛውን ግብአት ቆለሰ ቁጭ እስካረከው ድረስ ምርትና ምርታማነት ይቆማል ወይም እየቀነሰ ይሄዳል። የሀገር ውስጥ አቅርቦት በጣም ይቀንሳል። ለውጭ ኤክስፖርት የምታደረገ በጣም ይቀንሳል። ስለዚህ አቅርቦትና ፍለግ ስለማይባለ በከፍተኛ ደረጃ ዋጋ የሚጨምር ይጠበቃል። ይሄ በመረጃ ያረጋገጠ ያስቀምጠው ነው። ስለዚህ አንዱ መፍትሄ ምንድን ነው ማለት ነው? ሪላክስ ባደረግ ወይም ይህንን ማፍታት ያስፈልጋል። ትልቁ ማነቆ መፍታት ይህ ሲባል ግን መሬት የመንግስት ይሁን ወይስ የግል ከሚለው አወዛጋቢ ጉዳይ ጋር የተያያዘ አለመሆኑን ዶክተር ደግዬ ይናገራሉ። በምን መልክ ነው አሁን ይህ ሲባል መሬት የግል ይሁን የመንግስት ይሁን የሚለው ጋር አይመጣም። እንዴት አድርገን መሬትን በብዛት እና በተሟላ መንገድ ለቤተሰቦች፣ ለግለሰቦች፣ ለተቋማት፣ ለመሳሰሉት በደንብ አቅርበን ምርትና ምርታማነትን እንዴት እንጠቀማለን፣ ይህንንም ወሳኝ የሀገራችንን ግብአ እንዲሁም በጣም በቂ አለን የምንለው ግባት በአግባቡ ተጠቅመን ምርትና ምርታማነት እንዴት እናሳድጋለን የሚለው የመጀመሪያው ነገር፣ ይህንን ለይተናል። ሌላው ለዋጋ ግሽበቱ ቁልፍ መንስኤ የሆነውን የምርት አቅርቦት ለማሳደግ የሰው ኃይልና ሳይንስና የቴክኖሎጂ ችግሮች መኖራቸውን ዶክተር ደግዬ እንደሚከተለው ያብራራሉ ሌላኛው ከፈጠራ ከኢኖቬሽን ጋር የተያዘው በተለይ የሰለጠነ የሰው ሀይልና ቴክኖሎጂ የመጠቀም እንትናችን በጣም ውስን ነው እንደ ግባት የምንጠቀመው የሰው ሀይላችን የሰለጠነ አይደለም ቴክኖሎጂውንም በብዛት ለማስመጣት ከፍተኛ የሆነ የውጭ ምንዛሪ ማነቆ ስላለብን እነሱ ላይ በጣም ትኩረት መፍጠት እንዳለብን ተገንዝበናል ስለዚህ ይህንን እንዴት ይፈታል የሚለው ችግሩ ከታወቀ በኋላ የፖሊሲ አቅጣጫ ወይም ምንድነው ለ የሚያስፈልገው ሪፎርም የሚያስፈልገው ለዚህ አንዳንድ ምንድን የሚለው መለየት እንችላለን። በገንዘብ ልውውጡ ገበያ ላይ ላለው ግሽበት አስተዋጽኦ አድርገዋል ካሉት ውስጥ የተቀማጭና የብድር የወለድ አጠቃቀምና አወሳሰን ፖሊሲ መሆኑን ባለሙያው ይገልጻሉ። በገንዘብ ገበያ ውስጥ ያለው ኢንተረስትሬት የማበደሪያም የማስቀመጫም የመቆጠቢያም ማለት ነው። ሪል ኢንተረስትሬት ይባላል በእንግሊዝኛ። የሁለቱ ል ዋጋ ግሽሎ በገበያ ዋጋ ላይ ያለው እና በመቆጠቢያ ወለድ ያለው ልዩነት ሪል ኢንተረስትሬት ነው የሚባለው። ዞሮ ዞሮ ግን የቁጠባ የወለድ መጠን እና የማበደሪያ የወለድ መጠን በከፍተኛ ደረጃ ከገበያ ጋር የማይሄዱ ስለሆነ በከፍተኛ ደረጃ እንትን አድርገው ተጽዕኖ አሳድረዋል። ምርትና ምርታ ማለት ላይ በእርግጠኝነት የለየነው ነገር ምንድን ነው የብድር ምጣኔን በጣም መጨም የቁጠባ ምጣኔ በጣም በከፍተኛ መጨመር እንደሚያስፈልግ አይተናል። የማበደሪያ ምጣኔ ግን መቀነስ ያስፈልጋል። ዞሮ ዞሮ ግን ፖዘቲቭ የሆነ ከዜሮ በላይ የሆነ እውነተኛ የምጣኔ የወደድ ይል እንዲኖር በገበያ መካከል፣ አሁን ባለው የወለድ አጠቃቀም ሁኔታ ሰዎች ገንዘባቸውን በባንክ ሊያስቀምጡ የሚችሉበት ሁኔታ የለም ያሉት ዶክተር ደግዬ ከዋጋ ግሽበቱ ጋር የተያያዘበትን ሁኔታ እንደሚከተለው ይገልጹታል። አሁን ባለው ሁኔታ ደ ሰላሳ አራት ፐርሰንት ገብቷል ግሽበቱ የዋጋ ንረቱ ወርሃዊ ያለው ኢንተረስት ሬት ማበደሪያ ወይም የማስቀመጫ ብታቀናንሰው ከሀያ አምስት ፐርሰንት ከላይ ማለት ነው ከዜሮ በታይ ሀያ አምስት ፐርሰንት ነው። ስለዚህ ማንም ሰው ገንዘቡን ወደ ባንክ ሊያስቀምጥ አይችልም። አብዛኛው ገንዘብ በገበያ ላይ መስካል ድረስ የሚቀጥለው ይሄ ዋጋ ግሽበቱን እያባባሰው እንደሚሄድ ነው የሚታወቀው። አድማጮቻችን፣ ዶክተር ደግዬ ለዋጋ ግሽበቱ መንስኤና አባባሽ ናቸው ያሏቸው ነገሮች እነዚህ ብቻ አይደሉም። ከሳቸውም ጋር ያደረግነው ውይይት በዚህ አላበቃም። የሌሎችንም ባለሙያዎች አስተያየት በማከል ተከታዩን ዝግጅት በሚቀጥለው ይዘን እንቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። በፕሮግራማችን ላይ አስተያየት ወይም ጥቆማ አላችሁ? ተከታዩን ማስታወቂያ ሰምተን እንመለስ።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 አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ ፕሮግራማችንን እያጠናቀቅን ነው። ከመሰናበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። አዲስ የወጣው የዩናይት ስቴትስ የውጭ ጉዳይ ሚኒስቴር የ2021 የሀገሮች የሰብአዊ መብት አያያዝ አመታዊ ሪፖርት እንደሚያሳየው አምባገነንነት እና የበረታ ጭቆና የተንጸባረቀባቸው በሰው ሕይወትና እና በሰብአዊ መብቶች ላይ ከፍተኛ ጉዳት ያደረሱ አሳሳቢ ዝንባሌዎች በብዙ የዓለም ክፍሎች አሁንም ቀጥለዋል ሲል የዕለቱ ርዕሰ አንቀጽ ይንደረደራል። የሩሲያ መንግስት በዩክሬን እያካሄደ ያለውን ጭካኔ የተመላበት ጦርነት የመሰለ የከፋ የሰብአዊ መብት አያያዝ ግን የታየው ከዚያ ውጪ በሌሎች ጥቂት አካባቢዎች ብቻ ነው ሲሉ የዩናይት ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዓመታዊው የሰብአዊ መብት ግምገማ ሪፖርት ይፋ በተደረገበት ስነ ስርዓት መክፈቻ ባሰሙት ንግግራቸው የጠቆሙትን በማስታወስ ለዚህም አይነተኞቹ ማሳያዎች ባለፉት ቅርብ ሳምንታት ዕድሜ ውስጥ የክሬምሊን የጥፋት ኃይሎች ያሏቸው የሩሲያ ወታደሮች ይዘዋቸው ወይም ከቧቸው በቆዩባቸውና መጨረሻውም ወደ ኋላ እንዲያፈገፍጉ በተደረጉባቸው ከተሞች የፈጸሟቸውን መጠነ ሰፊ የጭካኔ ድርጊቶች ያረጋገጡ ብዛት ያላቸው ማስረጃዎች ናቸው ማለታቸውን አውስቷል። እየረገበ ያለው ማዕበል ትቶት የሄደውን በየጎዳናው ወዳድቆ የቀረ የሰውነት አካል፣ እንደታሰሩ የነበሩ እጆች፣ በውስጣቸው ከተጠለሉ ሲቪሎች ጋር ወደ ፍርስራሽነት በተቀየሩ የቲያትር ቤቶች፣ የባቡር ጣቢያዎችና የመኖሪያ ህንፃዎች ላይ የደረሰውን ውድመት ሁሉ እናያለን። ዙሪያቸውን ተከበው በቆዩ ከተሞች ውስጥ የነበሩ ሰላማዊ ዜጎች በረሃብና እጅግ በበረታ ቅዝቃዜ ሳቢያ ለእልፈት ሲዳረጉ፣ አስገድዶ የመደፈር ጥቃት የተፈጸመባቸው ሴቶች ስለደረሰባቸው በደል የሰጧቸውን የምስክርነት ቃላት እንሰማለን። ይሁን እንጂ ዩክሬን ከባድ የሰብአዊ መብት ጥሰት የሚፈጸምባት ብቸኛዋ ስፍራ የመሆን እድሏ ግን ከእውነታው በእጅጉ የራቀ ነው ሲል ርዕሰ አንቀጹ ይቀጥላል። መንግስታት ድንበር ተሻግረው ነቃፊዎቻቸውን የጥቃታቸው ኢላማ ሲያደርጉ የሚታዩበትና ከጊዜ ወደ ጊዜም እያደረ እየጨመረ የመጣበት አዝማሚያ መኖሩን አስመልክቶ ብሊንከን የተናገሩትን አስታውሰዋል። ባለፈው ዓመት ብቻ የኢራን የደህንነት ሰራተኞች አንዲት ኢራናዊት አሜሪካዊት ጋዜጠኛ በምትኖርባት የኒውዮርክ ከተማ ብሩክሊን ከተባለው ክፍለ ከተማ ለማገት አሴሩ። የአሳድ መንግስት በበኩሉ በዜጎች ላይ በፈጸማቸው የጭካኔ አድራጎቶች የቀድሞ የሶሪያ ባለስልጣናትን ተጠያቂ ለማድረግ የጀርመን ፍርድ ቤቶች ለያዙት ጥረት ትብብር ያሳዩ ሶሪያውያንን ሲያስፈራራ፣ የቤላሩስ የሉካሼንካ ገዢ አካል ኢላማው ያደረገውን አንድ ነጻ ጋዜጠኛ ለመያዝ ሲል የዓለም አቀፍ የንግድ አውሮፕላን በረራ መስመር አስገድዶ አቅጣጫ እስከ ማስቀየር ድረስ ሲሄድ ተስተውሏል። መንግስታት በአገር ውስጥ አያሌ ተቺዎችን የሚያስሩበት ዝንባሌም በአሁኑ ወቅት ቁጥራቸው ከአንድ ሚሊዮን በላይ የሚሆኑ የፖለቲካ እስረኞች በ65 አገሮች ውስጥ ታስረው እንዲገኙ ማድረጉን ያመለከተው ርዕሰ አንቀጽ የቻይና መንግስት የዘር ማጥፋት የፈጸመባቸው የሚበዙት የዊገር የእስልምና እምነት ተከታዮች የሚኖሩባት የሺንጂያንግ ክፍለ ግዛት፣ ሌሎች የዳህጣን ማህበረሰብ አባላት እንዲሁም መሠረታዊ ነጻነት እየተሸረሸረ ያለባት ሆንግ ኮንግ በተጨማሪም በቲቤት ላይም የተቀነባበረ ስራ ይካሄዳል ብሏል። በአፍጋኒስታንም ታሊባን ያችን አገር በተቆጣጠረበት ወቅት የደረሰው የሰብአዊ ቀውስና ተግባራዊ ያደረጉት ፖሊሲያቸው ለሁሉም አፍጋናውያን ይልቁንም ደግሞ በአዋቂ ሴቶችና በታዳጊ ሴቶች ሰብአዊ መብቶች ላይ ከፍተኛ ተጽዕኖ አሳድረዋል ያለው ርዕሰ አንቀጽ በኢትዮጵያ ግጭት ደግሞ ጎረቤት ኤርትራን ጨምሮ ሁሉም ወገኖች እጅግ የከፉ የመብት ጥሰቶችን ፈጽመዋል ሲል ከሷል። የሰብአዊ መብቶች ዓለም አቀፍ መብቶች ናቸው። የትኛውም አገር ዜጎች፣ የትኛውም ዘውግ፣ ዘር፣ ጾታ፣ የአካል ጉዳተኝነትና ዕድሜ ማንም ይሁንምን፣ ሰዎች እነኚህም መብቶች የማግኘት መብት አላቸው ያሉት ብሊንከን ለዚህም ነው አገሮች የሰብአዊ መብት ረገጣ ሲፈጽሙና እንዲሁም ዲሞክራሲያዊ መርሆችን የሚያፈርሱትን ተጠያቂ ማድረጓን ትቀጥላለች ያሉትን ጠቅሶ ርዕሰ አንቀጹ ሀተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የምሽቱ መሰናዷችን በዚሁ ተጠናቀቀ። በቅንብሩ አብሮኝ ከቆየው ኤልያስ አስማረ እንዲሁም ዋና አዘጋጅ ሰለሞን አባተ ጋር ሳስተናግዳችሁ አምሾት ስመኝሽ የቆየ ነበርኩ። ሰላም ደህና ደሩ።